radio Hagarinya report ዛሬ ሐምሌ ሀያ ሁለት ቀን ሁለት ሺህ አስራ አንድ ዓመተ ምህረት በኢትዮጵያ የአረንጓዴ አሻራ ቀን ተብሎ የታወጀ ሲሆን በመላው ሀገሪቱ በአንድ ቀን ጀንበር ሁለት መቶ ሚሊዮን ችግኞች ይተከላሉ ተብሎ ይጠበቃል። ለዛሬው የችግር ተከላ ሁለት መቶ አስራ አንድ ሚሊዮን ጉድጓዶች እንደተቆፈሩም ብሔራዊ የአረንጓዴ ልማት አብይ ኮሚቴ አስታውቋል። በአጠቃላይ በመላ ሀገሪቱ ውስጥ በዚህ ዓመት ይተከላል ተብሎ ከሚጠበቀው አራት ቢሊዮን ችግኞች ውስጥ እስካሁን ድረስ ሶስት ነጥብ አንድ ቢሊዮን ችግኞች መተከላቸውን አብይ ኮሚቴው ጨምሮ አስታውቋል። የዛሬው እቅድ በአንድ ጀንበር ሁለት መቶ ሚሊዮን ችግኞችን በመትከል በዓለም ላይ ክብረ ወሰን ይሆናል ተብሎም ተገምተዋል። እስካሁን ድረስ በኦሮሚያ አንድ ነጥብ ዘጠኝ ቢሊዮን ችግኞች ሲተከሉ በአማራ አንድ ነጥብ ስድስት ቢሊዮን በደቡብ አንድ ነጥብ ሶስት ቢሊዮን ችግኞች መተከላቸውን የአብይ ኮሚቴው አስታውቋል። ይህ የአረንጓዴ አሻራ ችግኝ ተከላን ዝግጅት መች እንደተጀመረ ግልጽ ባለመልኩ ባይነገርም የችግኝ ማፍላቱ ሂደት ብቻ ከሶስት እስከ ስድስት ወራት መፍጀቱ የሚያጠራጥር አይደለም። በዚህ የችግኝ ማፍላት ሂደት ስንት ሰዎች እንደተካፈሉ አሁንም በመንግስት እየተነገረ አይደለም። ይህን ኃላፊነት የወሰደው የእርሻ ሚኒስቴር መሆኑ ብቻ ተደጋግሞ ተነግሯል። አራት ቢሊዮን ችግኞችን ለማፍላት አስራ አንድ ቢሊዮን ብር በጀት እንደተጠየቀ ከመነገሩ በቀር ይህ ገንዘብ የሰራተኞችን ደሞዝ እና የትራንስፖርትን ስለማካተቱም የተገለጸ ነገር የለም። የተወሰኑ የህብረተሰብ አባላት ሁለት መቶ ሚሊዮን ችግኞችን በአንድ ጀንበር ይተከላል ተብሎ ከተነገረው በተሻጋሪ ሁለት መቶ ሚሊዮን ችግኞችን ማፍላት ምን ያህል ጉልበት ጠይቋል፣ እንዴትስ ተፈጻሚ ሆነ የሚሉት ጥያቄዎች እንዳስገረሟቸው በስፋት ይናገራሉ። ሌላው አስገራሚው ነገር ስለ በጀቱ ወይም ይህን የችግኝ ተገራ መርሃ ግብር ምን ያህል ሰራተኞች እንደተካፈሉበት እንደ ቁም ነገር አንዴም አለመነገሩ ነው። ይህ ፕሮጀክት የስራ አጥነትን ቁጥር በመጠኑም ቢሆን ሊቀርፍ መቻሉ የአደባባይ ምስጢር ሆኖ ሳለ በዚህ ዙሪያ ምንም አይነት መረጃ ለመሰጠቱ እንደዚሁ ሌላው አስገራሚ ነገር ሆኗል። በአዲስ አበባ ብቻ በዛሬው የአንድ ቀን ጀንበር ውሎ ሶስት ሚሊዮን ችግኞች ይተከላሉ ተብሎ ይጠበቃል ዛሬ ሀምሌ ሀያ ሁለት ቀን ይካሄዳል ተብሎ በተያዘው ችግኝ ተከላ መስሪያ ቤቶች ዝግ ሆነው እንደሚውሉም ተነግሯል። የዛሬው ፕሮግራም የሚጀምረው ከንጋቱ አስራ ሁለት ሰዓት ጀምሮ ምሽት አስራ ሁለት ሰዓት ላይ እንደሚጠናቀቅም ተገልጿል። በአዲስ አበባ ባሉ ሁሉም ትምህርት ቤቶችና በሁሉም የሕክምና ጣቢያዎች ችግኝ ተከላው ፕሮጀክት እንደሚቀጥል ተነግሯል። በአዲስ አበባ ሰፋፊ ባዶ ቦታ ስፍራዎች ያሏቸው የየካና ኮልፌ ክፍለ ከተማዎች ከታሰቡት ሶስት ሚሊዮን ችግኞች ውስጥ ስምንት መቶ ሺህ እነዚህ ስፍራዎች ይተከላሉ ተብሎም ተነግሯል። የምርጫውን ሕግ በተመለከተ በሕዝብ ተወካዮች ምክር ቤት የሕግ ቋሚ ኮሚቴ አባላት ከምርጫ ቦርድ ጋር በመተባበር ሐሙስ ሐምሌ አስራ ስምንት ቀን የተካሄደውን ውይይት ረግጠው መውጣታቸውን የደረሰን ዜና አመለከተ። ውይይቱን ረግጠው የወጡት ሶስት ፓርቲዎች መሆኑም ተነግሯል። እነዚህ ሶስት ድርጅቶች ውይይቱን ረግጠው ለመውጣት የተገደዱት ረቂቅጉ አንድ ሀገር አቀፍ የፖለቲካ ፓርቲ ለመመስረት ቢያንስ አስር ሺህ ደጋፊዎች ሊፈርሙለት ይገባል ስለተባለ ነው። በክልል ደረጃ ደግሞ አራት ሺህ ፊርማዎችን እንዲያሰባስቡ መደረጉ እንዳስቀየማቸው እነዚህ ሶስት ፓርቲዎች ስብሰባውን ረግጠው ለመውጣት የመንግስት ሰራተኞች የሆኑ ሰዎች ምርጫ በሚካሄድበት ወቅት ልዩ ልዩ ጥቅማ ጥቅሞቹ እና ደሞዛቸው ይቋረጣል ተብሎ በመወሰኑም ጭምር ነው ተብሎአለ። እነዚህ ሶስት የፖለቲካ ፓርቲዎች የመላው ኢትዮጵያ ብሔራዊ ንቅናቄ መኢብን፣ የትግራይ ዴሞክራሲያዊ ትብብር ትዴት፣ የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ መሆናቸውም ተገልጿል። ሦስቱም ፓርቲዎች ያቀረቡት አንቀጾች ሳይሻሻሉና እነሱ ያቀረቧቸው ሀሳቦች ሳይከተቱላቸው እንዳይጸድቁ ጥሪም አቅርበዋል። መኢብን ይህምን አስመልክቶ ባወጣው መግለጫ የሀገር አቀፍ ፓርቲዎች ውይይቱን ረግጠው ለመውጣት የተገደዱት እነዚህ ፓርቲዎች እንደ ሀገር አቀፍ ፓርቲ ሆኖ ለመመስረት ቢያንስ አስር ሺህ አባላት እንደሚያስፈልጉት መጠየቁ ሆን ተብሎ እኛን ከምዝገባ ለማፈናቀል ነው በሚል እንዳቀረበም ተገልጿል። ይህን አስመልክቶ የብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ ሲመልሱ አንድ ፓርቲ በትንሹ አስር ሺህ ደጋፊዎች ከሌሏቸው እንዴት ነው ሀገሪቱን ለመምራት እቅድ የሚያወጡት ብለዋል። ለፍርድ ቤቶች የሚቀርቡ ሀሰተኛ ምስክሮችና ሰነዶች በተደጋጋሚ እየቀረቡ ብዙ ሰዎች መሬትን አላግባብ በንብረትነት እየተቆጣጠሩ እንደሚገኙ የአማራ ክልል ምክር ቤት አባላት ማስታወቃቸውን መንግስታዊ የዜና አገልግሎት አስታወቀ። ብዙዎች የሀሰተኛ ምስክሮችንና ሰነዶችን በማቅረብ የፍርድ ቤትን ውሳኔ እያዛቡ እንደሚገኙ ምክር ቤቱ ጨምሮ ገልጿል። በአማራ ክልል በእነዚህ ምክንያቶች የአቅመ ደካሞችንና የህፃናት መሬት በቀላሉ ለመንጠቅ እንደሚረዳ ለማወቅ ተችሏል ማለት ክልሉ ምክር ቤት መግለጹን ይኸው የዜና ምንጭ ጨምሮ ገልጿል። በተለይ ከተሞች አካባቢ የቀበሌ ይዞታዎችን በሀሰት መረጃ ወደ ግለሰብ ንብረትነት እየተዛወሩ መሆናቸውን የክልሉ ምክር ቤት ጨምሮ አስታውቋል። የስዊድኑ ግዙፉ የኤሪክሰን ቴሌኮም በኢትዮጵያ የተንቀሳቃሽ ስልኮች ፕሮጀክትን ለማስፋፋት እየሰራ መሆኑን አስታወቀ። ባለፉት ጥቂት ዓመታት ውስጥ የኢትዮጵያ ቴሌኮም ድርጅት ከኤሪክሰን ቴሌኮም ጋር ተጋጭቶ እንደነበረ የሚታወስ ነው። የኤሪክሰን ፕሮጀክት በተለይ ያተኮረው በደቡብ ምስራቅ ክልል አካባቢ ነው ተብሏል። በተመሳሳይ የቻይናው ሁዋዌ ቴክኖሎጂም የማስፋፊያ ስራ እየሰራ መሆኑ ተነግሯል። በሐዋሳ የጸጥታ ሁኔታ በየጊዜው እያሽቆለቆለ መሄዱ የውጭ ሀገር ኢንቨስተሮችን ተስፋ እያስቆረጠ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በሐዋሳ በብዙ ቢሊዮን ብር የተገነባ ኢንዱስትሪያል ፓርክ ያለ ሲሆን በየጊዜው የሚፈጠሩ ግጭቶች በሀገሪቱ የኢኮኖሚ እንቅስቃሴ ላይ ጫና እያሰረፉ መሆናቸውን ጠቅላይ ሚኒስትሩም ተናግረዋል። ሌላው ቀርቶ አሁን እየታየ ያለው የጸጥታ ችግር ወደ ሶስት ሚሊዮን የሚጠጉ ስራ አጦችን ወደ ስራ አለም ለማስገባት ያቀድነውን ነውን ለማሳካት ወደማንችልበት ደረጃ ላይ እየተጓዘን እንገኛለን በማለትም ዶክተር አብይ ጨምረው ተናግረዋል። ጠቅላይ ሚኒስትሩ ይህንን የተናገሩት ንግድን በሀገር አቀፍ ደረጃ እንዲያንቀሳቀሰን የተቋቋመውን ኮሚቴ ባወያዩበት ወቅት መሆኑ ታውቋል። በሌላም በኩል በሐዋሳ የሚገኙ ሆቴሎች አብዛኛዎቹ የሆቴል ክፍሎቻቸው ሙሉ ለሙሉ ከመያዝ ተንሸራተው ስድስት በመቶ ክፍሎቻቸው ብቻ ተገልጋይ እንደሚያገኙ ተገልጿል። ሬስቶራንቶችና የቡና ቤቶችም የተገልጋዮች ቁጥር ወደ ሰባ በመቶ ዝቅ ማለቱን ይኸው የንግዱ ህብረተሰብ ዜና ያመለክታል። ይህ የሚሆነው ከአዲስ አበባና ከሌሎች የሀገሪቱ አካባቢዎች የሚመጡ ሰዎች በመቅረታቸው ነው ተብሏል። በሐዋሳ አስራ አንድ ሆቴሎች የኮከብ ደረጃ እንዳላቸው ይታወቃል። ይህን ተመልክተው ብዙዎች ሲያጠቃልሉም ሲዳማ ክልል ከሆነና ሐዋሳም የሲዳማ ዋና ከተማ ብቻ መሆኗ ከታወጀ ከፍ ያለ የኢኮኖሚ ጫና ይደርስባታል ተብሎ ተሰክቷል። በአሁኑ ጊዜ በሀገር ቤት የሚመረተው የምግብ ዘይት ዋጋ እጅግ የናረው የሚረጋው ዘይት ለጤና አደገኛ መሆኑ በይፋ ከተነገረ በኋላ መሆኑ ተዘገበ። በዚህም ሳቢያ በሀገር ውስጥ የሚመረተው የምግብ ዘይት ከጥቂት ወራት በፊት በሊትር ሀምሳ ብር የሚሸጥ የነበረ ሲሆን በአሁኑ ጊዜ አንድ ሊትር ሰባ ብር እየተሸጠ እንደሚገኝ ታውቋል። ይኸው የዘይት ዋጋ በችርቻሮ ሱቆች ከዘጠና አምስት ብር እስከ አንድ መቶ ብር በሊትር እንደሚሸጡም ታውቋል። ዘይትን ጨምሮ የብዙ ጥሬ ዕቃዎች ተቃዋሚዎች ዋጋ በጨመረበት በአሁኑ ወቅት የዋጋ ቅናሽ የተመዘገበው በቃሪያ ብቻ መሆኑ በስፋት ይነገራል። ሽንኩርትም መጠነኛ የዋጋ ጭማሪ ያሳይቷል። በፊት ከሀያ አምስት ብር እስከ ሰባት ብር በአንድ ኪሎ ይሸጥ የነበረው አሁን ወደ አስራ ሰባት እና አስራ ስምንት ብር ዝቅ ብሏል። የእቃዎች ዋጋ በአጠቃላይ ሲታዩ በሁለት አሃዝ ዋጋ መጨመራቸው ይስተዋላል። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Enjoy more stories in your language by